ኢትዮጵያ ውስጥ በተለያዩ አካባቢዎች የሚከሰቱ ግጭቶችን ለመፍታት ባህላዊ የግጭት አፈታት ስርዓትን ጥቅም ላይ እንደሚያውሉ የሰላምና የባህልና ስፖርት ሚኒስትሮች አስታውቀዋል። ባህላዊ የእርቅ ስርዓት ለህብረ ብሔራዊ አንድነት በሚል መሪ ቃል ነባር የእርቅና የሽምግልና ባህልን ለወቅታዊ አገራዊ ችግሮች መፍቻነት ለማዋል ክህሎቱንም ለማሳደግ ያለመ አገራዊ የውይይት መድረክ ሐዋሳ ላይ ተካሂዷል። ዮናታን ዘብዴውስ ተከታትሎታል። የኢትዮጵያ የሰላም ሚኒስትር ደኤታ ዶክተር ስዩ መስፍን በአሁኑ ወቅት በአገር በቀል ባህላዊ የግጭት አፍታት ስርዓት ላይ መምክር ያስፈለገበትን ዓላማ ተናግሯል። ኢትዮጵያ ያለችበት ሁኔታ የሚታወቅ ነው። የተለያዩ አካባቢዎች ግጭቶች ይፈጠራሉ። እነኝን ግጭቶች ደግሞ ሰላማዊ ነው በሆነ መንገድ መፍታት ያስፈልጋል። እነኝን ደግሞ ለመፍታት የግድ ሁሉም ነገር በዘመናዊ ስርዓት ብቻ ሳይሆን በምክክርና በድርድር በውይይት ችግሮችን መፍታት ይቻላል ብለን እናምናለን። ይህን ደግሞ ለማድረግ የሀገር ሽማግሌዎች የባህላዊ ግጭት አፈታት ሥርዓቶች እንዲሁም የሃይማኖት ሥርዓቶችና አባቶች እንዲህ አይነት ነገሮችን እስካሁንም ሰፊ የሆነ የመፍታት የመምራት ማኔጅ ማድረግ ልምድ አላቸው። ይህን ልምድ ተጠቅመን ይህን ችግሮች መፍታት አሁን ወቅታዊና አስፈላጊ ነው ብለን ስላመን ነው። መንግስት ባህላዊ የግጭት አፈታት ስርአት በማበልጨግ ከዘመናዊ የግጭት አፈታት ዘዴ ጋር በማቀናጀት በሀገሪቱ ያለውን ማንኛውም ግጭት ለመፍታት ስልት መቀየሱም ገልጧል። ከዘመናዊ የግጭት አፈታት ስርአት ይልቅ የባህላዊ ግጭት አፈታት ስርአቶች የማህበረሰቡን ችግር በማወቅ የማህበረሰቡን ችግር በመፍታት የማህበረሰቡን ቋንቋና ባህል በመምሰል ችግሩን መፍታት የሚችለው የባህላዊ ግጭት አፈታት ስርአት ነው በሚል በፖሊሲ ደረጃም አካ ሁለትን ቀርጸን እስከ ዛሬ ድረስ ተግባራዊ ስናደርግ የነበረው ነው። አሁንም ደግሞ ይሄን አሁንም ካለው ነባራዊ ሁኔታ ጋር በማያያዝ ባህላዊ የግጭት አፈታት ስርዓቶች የኢትዮጵያን ችግር ከስር መሰረቱ እንዲፈቱ እስካሁን ድረስ ሲንከባለሉ የመጡ ያልተፈቱ መሰረታዊ ችግሮች አሉ። እነዚህ ችግሮች ደግሞ ለመፍታት እንዲሁ የሃይማኖት አባቶች፣ ባህላዊ የግጭት አፈታት ስርዓት የሚመሩ ሽማግሌዎችና የተለያዩ አባቶችና እናቶች ያስፈልጋሉ ብለን ስላመንን ነው። የባህልና የስፖርት ሚኒስቴር ሚኒስትር ዴኤታ ወይዘሮ ወርቅነች ብሩ በበኩላቸው አገር በቀል እውቀቶችን በማሳደግ የችግር መፍቻ መሳሪያ ማድረግ እንደሚገባ ተናግሯል በሐዋሳ ከተማ ዛሬ የተጀመረው ውይይት በሁሉም አካባቢዎች እንደሚደረግ ተናግረው ትኩረት እንዲሰጠው አሳስቧል። አገር በቀል እውቀቶች አካል የሆነው ባህላዊ የእርቅ ስርዓት በሰው ልጆች መካከል የሚፈጠሩ አለመግባባቶችንና ግጭቶችን በቀላሉ የሚፈታበት መሳሪያ ሆኖ ለዘመናት እያገለገለ ይገኛል። ባህላዊ ሽምግልና የሚታዩ ጉዳዮችን ስንመለከት አለመግባባቶችና ግጭቶችን ሰላማዊ መንገድ እንባት የሚያገኙበት የተቀደሰና ገንቢ ስርዓት ነው። በባህላዊ የእርቅ ስርዓት መንገድ በውይይትና በንግግር እንዲፈታና የማህበረሰቡን ዘመን ጠገብ አብሮነት እንዲቀጥል በማድረግ ሚናው ከፍተኛ ነው። በባህላዊ እርቅ ስርዓት እርቅ ከወረደ በዳይ እና ተበዳይ ከልብ ስለሚታረቅ የነበረው ማህበራዊ ግንኙነት እንዲቀጥል ያስችላል። ዘላቂ መፍትሄም ለመስጠት የሚያስችል በመሆኑ ችግሩን ለአንድና ለመጨረሻ ጊዜ እንዲፈታ ያደርጋል። የውይይቱ ተሳታፊ የነበሩት ከደቡብ ክልል ጋሞ ዞን የተገኙት የጋሞ አገር ሽማግሌዎች ተወካይ አቶ ተፈራ ኦይቻ እንዳሉት ባህላዊ የግጭት አፍታት ስርዓት ጥቅሙ እየበዛ ነው። ባህላዊ የግጭት አፍታት ስርዓት ለተፈጠረው ችግር መፍትሄ የሚሰጠው የችግሩን መንስኤ በማጥናት መሆኑንም ተናግሯል። ዋናው ግን የይቅርታን ልብ መላበስ ነው ስሉም ተናግሯል። የዳሞ አባቶች በራሳቸው ቅድሚያ ከአካባቢያቸው ይነሳሉ። ግጭት የሚያስከትለውን ጉዳይ በማህበረሰቡ በተፈጥሮ ውይይት ይደረጋል። ይሄ የባህሉ ስርዓት ነው። ልክ አሁን ከዚሁ ጋር የአገሪቱን ደግሞ ሲናይ የአገሪቱ ግጭት መነሳቱ ያሳዝነናል። ግጭት ከተነሳ ለግጭት ምክንያት የሆነው ነገር ምንድን ነው? ለግጭት የሚያበቃው ምንድን ነው? ለምን ሰው ይጋጫል የሚለውን መጀመሪያ ያጠና በዚህ አግባብ እንግዲህ በአገርም የተፈጠረውን ከሌሎችም የእኛን የሚመሳሰል ባህል ካላቸውም ጋር በመቀናጀት ይሄን ባህል በማስፋት ከአገሪቱ ላይ ግጭት እንዲወገድ፣ እንዲቀነስ፣ ከነጭራሹም እንዲጠፋ ጭምር እንታገላለን የሚል እምነት ነው ያለ። በኦሮሚያ ክልል የምዕራብ አርሲ ዞን አባገዳም ቃቤቱ አበ የሰው ልጅ አብሮ እስከኖረ ድረስ ግጭት አይቀረ መሆኑን ገልጠው ዘመናትን ተሻግሮ መጥቷል ያሉት ባህላዊ የእርቅ ስርዓት የማይፈታው ግጭት እንደሌለም ተናግሯል። ማንም ሰው ኢትዮጵያ ቶና አፍሪካ አልኩ አይደለም። ሁሉም ሰው ባላዊ ከቁጭ ካለ ሁሉም ነገር ይፈታል። ማንም ሰው ይፈታ። አሁን ግጭት ዓለም ላይ ግጭት ተነሳ፣ ዞሮ ዞሮ ወደ ትኑ መጡ፣ ወደ ባላ፣ ወደ አገር ባላ ይመጡ ተፈታል። እንጂ ግጭት ማንም ማንም ሰው ማሻነፍ አችልም። የኦሮሞ ሕግ ነው። ስለዚህ ቁጭ ብለህ አንተ ምንድነው ይሄ ነው። አንተ ትክክል አይደለም፣ አንተ ትክክል ነው ብለህ መሳረል ትልቅ በውይይቱ የተገኙት ሌላ ተሳታፊ የኢትዮጵያ የጥንት አባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል መስፍንጆቴ ለባህላዊ የግጭት አፈታት ስርዓት ትኩረት ሊሰጠው ይገባል ብለዋል። መጀመሪያ ግጭት እንዳይኖር ያስፈልጋል። ግጭቶች በብዙ ጊዜ ዝም ተብለው ሲታዩ ያቺ ትንሿ ጭስ እሳት ትሆናለች። ያሳ አሁን በፊት ነው ማቆም መከላከል መቻል ያለብን። በየቦታው አባቶች አሉ ሽማግሌዎች አሉ፣ የእድሜ ባለጸጋዎች አሉ። እነዚህ ቀደም ሲል በባህል ያለውን ታሪክ እየተቀበሉ ስለሆነ ያንን ለልጆች እያስተላለፉ ቢሄዱ በተለይ በትምህርት ቤት። በምክክር መድረኩ ላይ ከሁሉም ክልሎች የተጋበዙ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የፌዴራል ና የየክልል የስራ ኃላፊዎች እንዲሁም የሰላም አምባሳደሮችም ተሳትፎበታል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም